ሳይንስና ቴክኖሎጂ ጤና ይስጥልኝ አድማጮቻችን። ኮቪድ-19 በደም ስር፣ በመተንፈሻ አካላት፣ በኩላሊትና በመሳሰሉት የሰውነት ክፍሎች ላይ የሚያመጣውን ተጽዕኖ በተመለከተ ተመራማሪዎች ሲገልጹ ቆይተዋል። የቅርብ ጊዜ ጥናቶች እንደሚያሳዩት ደግሞ ግማሽ ያህሉ የኮቪድ-19 ታማሚዎች ከራስ ምታት በተጨማሪ ብዥታና ራስ መሳትን የመሳሰሉ ከነርቭ ህዋሳት ህመም ጋር የሚገናኙ ምልክቶች ታይቶባቸዋል። ይህም ኮቪድ-19 በአንጎላችን ላይ የሚያሳድረው ችግር ምንድን ነው ለሚለው ምርምር ብዙዎችን ገፋፍቷል። የጀርመን ተመራማሪዎችም በዚህ ዙሪያ አዳዲስ ግኝቶችን ይፋ አድርገዋል። ዘእምቦ በተባለ የሳይንስ መጽሔት ላይ በተያዘው ወር መጀመሪያ ላይ የወጣው ይህ አዲስ ጥናት የኮሮና ተዋሲ የሰው ልጆችን የነርቭ ህዋስ በማጥቃት ማዕከላዊ የነርቭ ስርዓትን ለሚያውክ በሽታ ተጋላጭ ሊያደርግ ይችላል ለሚለው ፍንጭ መገኘቱን በምርምሩ የተሳተፉት በጀርመን ዱሶልዶርፍ ከተማ ከሃይነሪሻይን ዩኒቨርሲቲ ዶክተር አናንድ ራማኒ ይገልጻሉ። ያገኘነው ነገር ቢኖር አብዛኛው ተዋሲ በነርቭ ህዋሳት ውስጥ የሚገኝ መሆኑን ነው። ስለዚህ ይህ ምናልባትም ተዋሲው በነርቭ ህዋሳት ላይ ተጽዕኖ ሊያሳድር እንደሚችል ፍንጭ ሰጥቶናል። ከበሽተኞች የነርቭ ምልክቶች ጋርም ይያያዛል። ጥናቱ ይህንን ያረጋገጠው በቤተ ሙከራ በተባዙ ሰው ሰራሽ ጥቃቅን የአንጎል ምስለ ህዋሳት ወይም ብሬን ኦርጋኖይድስ ላይ በተደረገ ምርምር ነው። የኮቪድ-19 በሽታ የነርቭ ህዋሳትን የመጉዳት አቅም ያሳዩትን እነዚህን ሰው ሰራሽ የአንጎል ህዋሳት በሰውነታችን ውስጥ ሌሎች ህዋሳትን ከሚፈጥሩ መነሻ ህዋሳት በእንግሊዝኛው አጠራር ስቲም ሴልስ የተገኙ ናቸው ይላሉ የሃይንሪሽ ሻይኒ ዩኒቨርሲቲ የዘረመል ጥናት ተቋም ፕሮፌሰር የሆኑት ሌላው የጥናቱ ተሳታፊ ዶክተር ጄይ ጎፓላ ክሪሽነን። ጥቃቅን የአንጎል ህዋሳት የሚባሉት የሰው ልጆች የአንጎል ክፍሎች ናቸው። በሳይንሳዊው አጠራር ብሬን ኦርጋኖይድ እንላቸዋለን። እነሱን ማሳደግ ለመጀመር ዋና ህዋሳት ያስፈልጉናል። እነዚህን ዋና ህዋሳት ከአንጎል ህዋሳት ልንወስድ እንችላለን። ያ ካልሆነ የቆዳ ዋና ህዋሳትን ወይም ሌሎች ህዋሳትን ማነቃቃት እንችላለን። ስኪን ሴልስ ኦርጋኖይድስ በተለምዶ ሁለት ሚሊሜትር የሚሆን ዲያሜትር ያላቸው ከመነሻ ህዋሳት ወይም ስቲም ሴልስ የተገኙና የተመረጡ ባዮሜዲካል የምርምር ዓላማዎችን ለማሳካት እንዲሁም የአንድን የአካል ክፍል ውስብስብ አወቃቀር ለማሳየት የሚያገለግሉ ከሰዎች አንጎል ጋር ተመሳሳይ ባህሪ እንዲይዙ ተደርገው በቤተ ሙከራ የተፈጠሩ ጥቃቅን ሰው ሰራሽ ህዋሳትም ናቸው ይላሉ። የተለያዩ ውህዶችን በመጨመር የተለያዩ ዘዴዎችን በምንጠቀምበት ጊዜ በቀጥታ የነርቭ ህዋሳት ይነቃቃሉ። ከዚያም ናሙናውን በቤተ ሙከራ ለዚሁ በተዘጋጀ ጠርሙስ ውስጥ ስናቆየው እንደ እድገት ደረጃው ምስለ ህዋሳቱ ከሰው ልጆች አንጎል እድገት ጋር የሚመሳሰሉ በርካታ ባህሪያትን ያሳያሉ። ላ ካሪስቲክስ ሲሚር በተለያዩ በሽታዎች ላይ ለሚደረግ ምርምር ምስለ ህዋሳትን ወይም ኦርጋኖድስን መጠቀም ከቅርብ ዓመታት ወዲህ በፍጥነት እያደገ የመጣ ሲሆን ቀደም ሲልም የኩላሊትና የአንጀት ህመሞችን ለማጥናትና በውል ለመረዳት የሚያግዙ ጥቃቅን ምስለ ህዋሳት ተመራማሪዎች ፈጥረዋል። በቅርቡ የተገኘው የአንጎል ምስለ ህዋስ ደግሞ በኮሮናና በሌሎች ተዋሲያን ሳቢያ የሚመጡ የነርቭ ስርዓት ችግሮችን ለማጥናትና ለመረዳት በሚደረገው ምርምር ተስፋ ሰጭ እገዛ እያደረገ ይገኛል። ጥናቱ እንዳመለከተው ተዋሲው በእነዚህ ጥቃቅን የአንጎል ህዋሳት ውስጥ መግባት ይችላል። በዚህ ጊዜ የመጀመሪያ ደረጃ ላይ በሚገኙ የአልዛይመር እና የማዕከላዊ የነርቭ ህዋስ በሽታዎች ጋር ተመሳሳይነት ያለው ተጽዕኖ ያስከትላል። ይህም ቀደም ሲል በኮቪድ-19 በተያዙ ሰዎች ላይ የታዩ የነ ህዋሳት ይህ ምልክቶች ላይ በመመርኮዝ ሲሰጡ የነበሩ ክሊኒካዊ መረጃዎችን የበለጠ ለማብራራትና ለመተንተን ሊረዳ ይችላል። በኮሮና ተዋሲ ላይ የሚደረገውን ምርምርና ግንዛቤም የበለጠ ያጠናክራል። ይኸው የጀርመን የምርምር ቡድን በጎርጎሪያኑ 2016 በዋናነት በደቡብ አሜሪካ የተከሰተውን የዚካ ተዋሲ የመተላለፊያ መንገድ በተመለከተ ሰፊ ምርምር አድርጎ የነበረ ሲሆን በዚህ ምርምር በሽታው የሚያስከትለውን ጉዳት እንዲሁም የዚካ ተዋሲ በትንኝ አማካኝነትና በእርግዝና ወቅት ከእናት ወደ ልጅ የሚተላለፍ መሆኑን ተመራማሪዎቹ በወቅቱ አመልክተው ነበር። የቅርብ ጊዜ ምርምሮች እንደሚያሳዩት ደግሞ የኮቪድ-19 በሽታ ከዚካ ተዋሲ ጋር ሲነጻጸር በማዕከላዊ የነርቭ ስርዓት ውስጥ የተለያዩ ህዋሳትን ማጥቃት ቢችልም በአንጎል ምስለ ህዋስ ውስጥ ግን ውጤታማ ሆኖ የሚባዛ ባለመሆኑ ዘላቂ የነርቭ ጉዳትን ማድረስ አይችልም። ተመራማሪው ፕሮፌሰር ጄም ይህንን ሀሳብ ያጠናክራሉ። መረጃችን በግልጽ እንደሚያሳየው ተህዋሲው ወደ አንጎል ህዋሳት ሊገባ ይችላል፣ ነገር ግን መራባት አይችሉም። ይህ በጣም ጠቃሚ ገጽታው ነው። ተህዋሲውን መግባት ይችላል፣ ግን የነርቭ ህዋሳት ልክ እንደ ሳንባ ህዋሳት የተህዋሲውን መባዛት አይፈቅዱም። ስለዚህ ይህ ጥሩ ዜና ነው። ያ ማለት ግን አንዳንድ የነርቭ ጉዳቶችና ጫናዎች የሉም ማለት አይደለም። በሙከራው ላይ በመመርኮዝ አንዳንድ የነርቭ ጉዳቶችና ጫናዎች አሉ። ስለ ሰው ልጆች አንጎል ስናወራ ግን በጣም የተለየ ነው። የነርቭ ህዋሳት እንዲያገግሙ የሚረዳ ውስብስብ የማገገሚያ ዘዴም አለው። እናም ስለዚያ የምናውቀው ነገር የለም። ነገር ግን ፍንጭ አግኝተናል። ተዋሲው በእርግጠኝነት በሰዎች የነርቭ ህዋሳት ውስጥ ይገባል። ይህ ግልጽ ነው። በምስለ ህዋሳት ላይ የተደረገው የምርምር ውጤት በአካባቢና በሁኔታ የተወሰነ በመሆኑ በሰው ልጆች አንጎል ላይ የሚያመጣውን ተጽዕኖ ለማየት ተጨማሪ ምርምር ይጠይቃል። ያደጉ የአንጎል ህዋሳትን በመጠቀም በእንስሳት ላይ መሞከርን ጨምሮ ሌሎች ዘዴዎችን በማዋሃድ እነዚህን የመጀመሪያ የጥናት ውጤቶች ማጠናከርም ያስፈልጋል። ይህም በሽታው በመጀመሪያ ደረጃና ሊድን በሚችልበት ሁኔታ ላይ ያለ ሕክምና ለመስጠት የሚያስችሉ መድኃኒቶችን ለማምረት ያገለግላል። የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ስለተከታተላችሁን እናመሰግናለን። ፀሐይ ጫኔ ነኝ። መልካም ጊዜ።